የዲደብሊው ዜና በመጀመሪያም ዋና ዋና ዜና የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ አጋሮቹን ጨምሮ ወደ አንድ ፓርቲነት ለመዋሃድ መዘጋጀቱን የግንባሩ ሊቀመንበር ጠቅላይ ሚኒስትር አብይ አህመድ ተናገሩ። አንጋፋ የሶማሊያ ምክር ቤት አባል በሞቃዲሾ ከሚገኘው መኖሪያ ቤታቸው አቅራቢያ በታጣቂ ተገደሉ። የሱዳኑ ፕሬዚዳንት ኦማር አልበሺር አዲስ ጠቅላይ ሚኒስትር ሾሙ። በትናንትናው ዕለት ፕሬዚዳንታዊ ምርጫ ያካሄደችው ናይጄሪያ አንዳንድ ቦታዎች የምርጫ ጣቢያዎች ክፍት ቢሆኑም የድምፅ ቆጠራ ጀመረች። በሰሜን ምስራቅ ህንድ 58 ሰዎች መርዛማ የአልኮል መጠጥ ጠጥተው መሞታቸውን ፖሊስ አስታወቀ። በአገሪቱ በመርዛማው መጠጥ ሳቢ የሞቱ ህንዳውያን ቁጥር ወደ 156 አሻቅቧል። ዜናው በዝርዝር የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ አጋሮቹን ጨምሮ ወደ አንድ ፓርቲነት ለመዋሃድ መዘጋጀቱን የግንባሩ ሊቀመንበር ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት በዛሬው ዕለት ከሀረሪ፣ ከቤንሻንጉል ጉሙዝ፣ ከሶማሌ፣ ከአፋርና ከጋምቤላ ክልል ከተውጣጡ አጋር ድርጅቶችና የማህበረሰብ አባላት ጋር ባደረጉት ውይይት ነው። በውይይቱ ጠቅላይ ሚኒስትሩ ይህንን ብለዋል። በሄድኩባቸው ክልሎች ሁሉ የሚነሳው ጥያቄ እኛ ኢትዮጵያዊ ከሆን እንደ አንድ ኢትዮጵያዊ በሁሉም ጉዳይ ለመወሰን የገዢው ፓርቲ አካል መሆን እንፈልጋለን። ከእኛም ውስጥ ብቃት ያላቸው ሰዎች ካሉ ጠቅላይ ሚኒስትር መሆን የሚችሉበት እድል ክፍት መሆን አለበት፣ የሚል በእነዚህ ክልሎች ሲነሳ የነበረው ከጥቂት ወራት በኋላ ኦሴዴፓ የሚባል የለም፣ የአፋር ፓርቲ የሚባል የለም፣ የቤኒሻንጉል ፓርቲ የሚባል የለም፣ የኦሮሞ ፓርቲ የሚባል፣ የአማራ ፓርቲ የሚባል የለም። አንድ የኢትዮጵያ ፓርቲ ሁላችን ያለንበት በመፍጠር ሁሉም ኢትዮጵያዊ እኩል የሚነጋገርበት፣ እኩል የሚወስንበት፣ ድምጹ የሚሰማበት፣ ከየትኛውም ጫፍ ብቃት ያለው ሰው ለየትኛውም ኃላፊነት ክልከላ የማይደረግበትን ስርዓት ለመፍጠር ለውጡ በፍጥነት እየተጓዘ ይገኛል። ከውይይቱ በብሔራዊው የቴሌቪዥን ጣቢያ ተቀንጭቦ የተላለፈው ንግግራቸው ኢህአዴግ አንድ ፓርቲ ይሆናል የሚል አንድምታ ቢኖረውም አሁን ያለውን የግንባር አወቃቀር ቀይሮ ውህድ ለመሆን ስለመዘጋጀቱ ግን የታወቀ ነገር የለም። የኢህአዴግ አጋር ተብለው የሚጠሩት አምስቱ የፖለቲካ ፓርቲዎች የቤንሻንጉል ጉሙዝ ሕዝብ ዴሞክራሲያዊ ፓርቲ፣ የጋምቤላ ሕዝቦች ዴሞክራሲያዊ ንቅናቄ፣ የሶማሌ ሕዝብ ዴሞክራሲያዊ ፓርቲ፣ የአፋር ብሔራዊ ዴሞክራሲያዊ ፓርቲና የሀረሪ ብሔራዊ ሊግ ናቸው። ከዚህ ቀደም አምስቱን የፖለቲካ ፓርቲዎች በአባልነት ለመቀበል በል ጥናት በማድረግ ላይ መሆኑን ያስታወቀው ኢህአዴግ ባለፈው መጋቢት 2010 ዓ ም በሐዋሳ በተካሄደው ድርጅታዊ ጉባኤ ውሳኔ ያሳልፋል ተብሎ ቢጠበቅም አገሪቱ በገጠማት የፖለቲካ ቀውስ ሳቢያ ሳይሳካ ሳይሳካ ቀርቷል። የኢትዮጵያን የፖለቲካ ስልጣን ላለፉት 28 ዓመታት በበላይነት የተቆጣጠረው ኢህአዴግ ሲከተል የቆየው አሰራር አጋር የሚላቸውን የፖለቲካ ፓርቲዎች ያገለለ እንደሆነ ተንታኞች ይወቅሳሉ። የአሜሪካ ጦር በሶማሊያ አራት የአየር ድብደባዎች ፈጽሞ ሁለት የአልሸባብ ታጣቂዎች መግደሉን አስታወቀ። ድብደባው የአልሸባብ የፍተሻ ኬላዎችና የግብር መሰብሰቢያዎች ማውደሙን በአፍሪካ የአሜሪካ ጦር እዝ ባወጣው መግለጫ አስታውቋል። የእዙ የዘመቻዎች ኃላፊ ሜጀር ጄኔራል ግሬግ ኦስሎን የአየር ድብደባዎቹ የጸጥታ ሁኔታ ከማሻሻል ባሻገር አልሸባብ ተጨማሪ ጥቃቶች እንዳይፈጽም ያደርገዋል ብለዋል። በመግለጫው መሰረት ጥቃቶቹ የተፈጸሙት ኩንዮው፣ ባሮው እና አውደግሌ በተባሉ ቦታዎች ላይ በትናንትናው ዕለት ነው። የአሜሪካ ጦር በድብደባው ሰላማዊ ሰዎች አልተጎዱም ብሏል። የትናንትናዎቹን ጨምሮ ባለፉት ሁለት ወራት ብቻ የአሜሪካ ጦር በሶማሊያ የፈጸማቸው ድብደባዎች ቁጥር 16 ደርሷል። አንጋፋ የሶማሊያ ምክር ቤት አባል በሞቃዲሾ ከሚገኘው መኖሪያ ቤታቸው አቅራቢያ በታጣቂ ተገደሉ። እድሜያቸው በሰማኒያዎች ውስጥ የሚገኘው ኦስማን ኤልሚ ቦቆሬ በሰሜናዊ ሞቃዲሾ ሳንካ በተባለ የመኖሪያ ሰፈራቸው አካባቢ በትናንትናው ዕለት መገደላቸውን ፖሊስ አረጋግጧል። ታጣቂው የምክር ቤት አባሉን ከገደለ በኋላ በተሽከርካሪ ከቦታው አምልጧል። ኢብራሂም መሐመድ የተባሉ የፖሊስ መኮንን የጸጥታ አስከባሪዎች ታጣቂውን በቁጥጥር ስር ለማዋል ፍለጋ ላይ መሆናቸው ማቀዳቸውን ተናግረዋል። አልሸባብ ለኦስማን ኤልሚ ግድያ ኃላፊነቱን ወስዷል። የጸጥታ ኃይሎች ጥብቅ ምርመራ በማድረግ ገዳዮችን ለፍርድ ሊያቀርቡ ይገባል ያሉት የሶማሊያው ፕሬዚዳንት መሐመድ አብዱላሂ መሐመድ ጥቃቱን አውግዘዋል። አልሸባብ በሶማሊያ የምክር ቤት አባላት ላይ ጥቃት ሲፈጽም ይህ የመጀመሪያው አይደለም። የሱዳኑ ፕሬዝዳንት ኦማር አልበሺር ሙስጠፋ ዩሱፍን የአገሪቱ የገንዘብ ሚኒስትር አድርገው ሾሙ። የአገሪቱን የምጣኔ ሀብት በበላይነት እንዲመሩ የተሾሙት ሙስጠፋ ዩሱፍ የሱዳን ጠቅላይ ሚኒስትር ነበሩ። ሙስጠፋ ዩሱፍ ከፕሬዝደንቱ በወጣ መግለጫ መሠረት የቀድሞውን የገንዘብ ሚኒስትር ሞዐታዝ ሙሳን የተካሉ ኦማር አልበሺርን በፕሬዝዳንትነት ይተካሉ ተብለው የነበሩት መሐመድ ጣሂር አያላ ጠቅላይ ሚኒስትር ሆነዋል። የመከላከያ ሚኒስትርና የቀድሞው ወታደራዊ ደህንነት የነበሩት አዋድ መሐመድ አህመድ ኢብን አውፍ የውትድርና ስልጣናቸውን ሳይለቁ ምክትል ፕሬዝደንት ሆነው መመረጣቸውን የፕሬዚደንቱ መግለጫ ትቷል። ተቃውሞ የበረታባቸው ፕሬዚዳንት ኦማር አልበሽር ባለፈው አርብ ማዕከላዊውንና የክልል መንግስታትን ማፍረሳቸው አይዘነጋም። ይህ ዲ ደብልዩ ነው። በትናንትናው ዕለት ፕሬዝዳንታዊ ምርጫ ያካሄደችው ናይጄሪያ አንዳንድ ቦታዎች የምርጫ ጣቢያዎች ክፍት ቢሆኑም የድምፅ ቆጠራ ጀመረች። ድምፅ አሰጣጡ በአብዛኛው ሰላማዊ ቢሆንም በአንዳንድ ቦታዎች ሁከት መቀስቀሱን አሶሽትድ ፕሬስ ዘግቧል። በዛሬው ዕለት የተዘጉ የድምፅ መስጫ ጣቢያዎች ዳግም እንዲከፈቱ ጥያቄ የቀረበባቸው ቦታዎች መኖራቸውም ተሰምቷል። የናይጄሪያ ምርጫ ኮሚሽን ቃል አቀባይ ኦሉዌሌ ኦሳዜ ኡዚ ምርጫ በዘገየባቸው በርካታ አካባቢዎች ዛሬም የድምፅ አሰጣጥ ሂደቱ መቀጠሉን ተናግረዋል። ቃል አቀባዩ በየትኞቹ አካባቢዎች እንደሆነ ባይናገሩም የአገሪቱ መገናኛ ብዙሃን ፕላቱ፣ ጂጋዋ እና ናሳራዋ በተባሉ ግዛቶች የድምፅ አሰጣጡ ዛሬም ቀጥሎ መዋሉን ዘግበዋል። 72 ሚሊዮን በላይ የአገሪቱ ዜጎች በምርጫው መሳተፍ ይችላሉ። በምርጫው የናይጄሪያው ፕሬዚደንት መሐመዱ ቡሃሪና የቀድሞው ምክትል ፕሬዚደንትና ነጋዴ አቲኩ አቡበከር ብርቱ ፍክክር መኖሩ ተሰምቷል። የአገሪቱ የምርጫ ኮሚሽን ሊቀመንበር መሐሙድ ያኩቡ በመጪዎቹ ቀናት ውጤቱን ይፋ ያደርጋሉ። ታዛቢዎች ግን በምርጫው የሚታየው ስርዓት መጥፋትና በአንዳንድ ቦታዎች የተቀሰቀሰው ሁከት ተጽዕኖ ሊያሳድሩ እንደሚችሉ አስጠንቅቀዋል። በሰሜን ምስራቅ ህንድ 58 ሰዎች መርዛማ የአልኮል መጠጥ ጠጥተው መሞታቸውን የአገሪቱ ፖሊስ አስታወቀ። ፖሊስ በዛሬው ዕለት ባወጣው መግለጫ መሰረት 58ቱ ሰዎች የሞቱት አሳም በተባለው የህንድ ግዛት ነው። በዚያው ግዛት በመርዛማ መጠጥ ሳቢያ ከ200 በላይ ሰዎች ሕክምና ላይ እንደሚገኙ የግዛቲቱ የፖሊስ ምክትል ኮሚሽነር ተናግረዋል። በመርዛማው መጠጥ ሳቢያ የሞቱ ህንዳውያን ቁጥር ደግሞ ወደ 156 አሻቅቧል። ፖሊስ እንዳለው ከ150 በላይ ሰዎችን የቀጠፈው የአልኮል መጠጥ በህገወጥ መንገድ የተመረተ ነው። የሕክምና ዶክተሮች እንዳሉት በጠና ታመው ወደ ሆስፒታል ያመሩ ዜጎች ማስታወክና የደረት ሕመም የገጠማቸው መተንፈስም የተሳናቸው ናቸው። ከዚህ ጋር በተያያዘ በአሳም ግዛት ብቻ አስር ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን የመጠጡን ግብይት ሳይቆጣጠሩ ቀርተዋል የተባሉ የመንግስት ሰራተኞች ታግደዋል። ይህ ዲ ደብልዩ ነው። የዕለቱን ዜናዎች ከማብቃታችን በፊት ዋና ዋናዎቹን በድጋሚ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ፣ አጋሮቹን ጨምሮ ወደ አንድ ፓርቲነት ለመዋሃድ መዘጋጀቱን የግንባሩ ሊቀመንበር ጠቅላይ ሚኒስትር አብይ አህመድ ተናገሩ። አንጋፋ የሶማሊያ ምክር ቤት አባል በሞቃዲሾ ከሚገኘው መኖሪያ ቤታቸው አቅራቢያ በታጣቂ ተገደሉ። የሱዳኑ ፕሬዚዳንት ኦማር አልበሺር አዲስ ጠቅላይ ሚኒስትር ሾሙ። በትናንትናው ዕለት ፕሬዚዳንታዊ ምርጫ ያካሄደችው ናይጄሪያ አንዳንድ ቦታዎች የምርጫ ጣቢያዎች ክፍት ቢሆኑም የድምፅ ቆጠራ ጀመረች። በሰሜን ምስራቅ ህንድ 58 ሰዎች መርዛማ የአልኮል መጠጥ ጠጥተው መሞታቸውን የአገሪቱ ፖሊስ አስታወቀ። በአገሪቱ በመርዛማው መጠጥ ሳቤ ሞቱ ህንዳውያን ቁጥር ወደ 156 አሻቅቧል። ዜናው በዚሁ አበቃ። ጤና ይስጥልኝ።